የጅጅጋው ሱልጣን አብዱራህማንን ጨምሮ ከሶማሌ ክልል ወደ አዲስ አበባ የዘለቁ የአገር ሽማግሌዎች ለጠቅላይ ሚኒስትር አብይ አህመድ አቤቱታቸውን ለማቅረብ እየተጠባበቁ ነው ዶይቸቨላ ያነጋገራቸው የአገር ሽማግሌዎች እንደሚሉት በቁጥር ከ150 በላይ ይሆናሉ አሁን ከመጠን ለኮማንድ ፖስት አቀርብናል ለመከላከያ አቀርብናል ፍትህ ቢሮ አቀርብናል

የሚመለከታቸው አካባቢ ሁሉ ቀርበናል። ካለፉት ሶስት ሳምንታት ወዲህ ተቃውሞ ከተጫነው የሶማሌ ክልል የተውጣጡት የአገር ሽማግሌዎች በክልሉ እስራትና ግድያ በዝቷል፣ ሙስናና የመልካም አስተዳደር እጦትም በርትቷል የሚል አቤቱታ አላቸው። ከአገር ሽማግሌዎቹ አንዱ የሆኑት አቶ አደም አላሌ አሊ ለችግሮቹ የክልሉን ርዕሰ መስተዳድር አቶ አብዲ መሐመድ ዑመርና የሚመሩትን መንግስት ተጠያቂ አድርጋሉ። ቅሬታችን ብዙ ነው

ሕዝባችን እየገደሉት ነው። ከክልል አምስት የተጀመረው እንቅስቃሴ ሲቪል ዞን ነው የተጀመረው። ይህን እንቅስቃሴ ምንድነው? የአብድላ ያስተዳደር አንፈልጉም አብድላ ይህ ነው።

የሶማሌ ክልል የአገር ሽማግሌዎች ከአዲሱ የፌዴራል ጠቅላይ አቃቢ ህግ አቶ ብርሃኑ ጸጋዬ ጋር ባለፈው አርብ ተገናኝተው ሲመክሩ በቀብሪ ድሃር ከተማ ተፈጽመዋል የተባለው ግድያ ተጨማሪ ውጥረት ፈጥሯል። ታያሲር ኦመር ፎድ መሐመድ የተባለችው ወጣት በክልሉ ልዩ ፖሊስ ቁጥጥር ስር የዋለችው ፎቶግራፍ አንስተሻል በሚል ውንጀላ እንደሆነ የክልሉን ተቃውሞ የሚከታተሉት ሻለቃ አሊ ሴሚሬ ይናገራሉ። ሻለቃ አሊ እንደሚሉት በቀብሪ ድሃር ከተማ የቀበሌ ዜሮ አምስት ሰራተኛ የነበረችው ወጣት ባለፈው አርብ

ከቀኑ ሰባት ሰዓት ገደማ ተገድላ ተገኝታለች። ሰዎቹን ለማስፈራራት ብለው ከብሪዳሃሪ አካባቢ ነዋሪ የነበረችው አንድ ታንሲር ዑመር ፎድ መሐመድ የምትባል ሕፃን ልጅ ነበረች እና እድሜዋ ወደ አስራ ስምንት ዓመት ነበረች። እሷን ወደ አምስት ሰዓት አካባቢ ነበረ ይዛ ሲሄዱት ታንሲር ወደ ፖሊስ ጣቢያ ነበረ ይዛ ሲሄዱት እና እዛ ከገባች በኋላ

ሰባት ሰዓት ተኩል ሲሆን ልጅቷ ሬሳዋን ነው ውጭ የጣሏት እና ተገደለች ማለት ነው። ታንቃ ነው የተገደለችው። አቶ አደም በበኩላቸው አጎቷ ለተቃውሞ ከአገር ሽማግሌዎቹ ጋር አዲስ አበባ በመጓዛቸው ወጣቷ በክልሉ መንግስት ተገላለች የሚል ክስ ያቀርባሉ። ይህ ፖሊስ ነው የሳቀመት። ለምንድን ነው እንደዚህ አደረጉት? የእርሷ አጎት የኛ ጋ ነው ያለው። እዚህ አዲስ አበባ የተቃወሙት ሽማግሌዎች ውስጥ ነው። በዛ ምክንያት ነው ልጅቷ የገደሉትን

የወጣቷ ሞት ከተሰማ በኋላ ቀብሪ ዳህርን ጨምሮ በተለያዩ የክልሉ አካባቢዎች ቁጣ ቀስቅሷል። ሻለቃ አሊ እንደሚሉት በሽንሌና ቶጎ ጫሌ ጭምር ተቃውሞዎች ነበሩ። ህዝቡ በዛ ተናደደ። ሰላማ ሰልፍ ያደረጉ ከአራት መቶ ሰዎች በላይ ነበረ የታሰሩት ብዙ ሰዎች ያው ከስልሳ ውስጥ በላይ ሰዎች ተደብድበዋል። በዱላና በጥይት ጉዳት ደርሶባቸዋል። ከነዛም ውስጥ ቅዳሜ ዕለት ሐሰን የሚባለው ሰው ሊሞት ችለዋል። ወደ ቶጎ ጫሌ አካባቢም በዚሁ ሳምንት ተቃውሞ ሰላማ ሰልፍ ተ

ተደርጓል። እዛም አንድ ሰው ሞቷል። ሀሮሮ የሚባል በጅጅጋ እና ተጎጅ ያለመካከል ያለው ደግሞ እንደዛ ተመሳሳይ ተቃውሞ ነበረ እና ብዙ ሰዎች አገር ሽማግሌዎች ታስሯዋል። ከአገር ሽማግሌዎቹ ጋር የተገናኙት የፌዴራል ጠቅላይ አቃቢ ህግ አቶ ብርሃኑ ጸጋዬ አቤቱታውን የሚያጣራ ኮሚቴ እልካለሁ ሲሉ ቃል እንደገቡላቸው ሱልጣን አብዱረህማን ተናግረዋል። የኢትዮጵያ ሰብአዊ መብት ኮሚሽን ኮሚሽነር ዶክተር አዲሱ ገብረ እግዚአብሔር በበኩላቸው ቢሮአቸው የአገር ሽማግሌዎቹን አቤቱታ መቀበሉን አረጋግጠዋል።

እንግዲህ አቤቱታውን ደርሶናል አሁን ባሉት መልኩ። ይህንኑ ግን በተቻለ መጠን በአጭር ጊዜ ለመጨረስ መርማሪዎች ወደ ስፍራው ተንቀፋቸዋል። በዚህ መርማሪዎቹ ገና አሁን አንድ ሳምንት አይሞላውም አመልከቻው ማመልከቻው እኛ ጋር የደረሰው በዚህ ጊዜ ውስጥ ግን ፈጣን የሆነ ምላሽ እንዲገኝ ለማስቻል መርማሪዎች ወደዛ አካባቢ እንዲቀሳቀሱ አድርገናል እና ምርመራ ውጤታቸውን እንዳገኘን ከሚመለከተው አካል ጋር እንነጋገርበታለን።